SBS Radio ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አምባሳደር ፍስሐ አስገዶም በተባበሩት መንግስታት የቀድሞ የፌድሪ አምባሳደር ሆነው አገልግለዋል። እንዲሁም በተለያዩ ሀገራት በዲፕሎማሲው ዘርፍ ተሰማርተው ሰርተዋል። በወርሃ ጃንዋሪ 2021 ላይ የትግራይ ግጭትን አካቶ በወቅታዊ የኢትዮጵያ ጉዳዮች ዙሪያ ካካሄድነው ቃለ ምልልስ ውስጥ ለያዝነው አመት መሰናበቻ በመልሰታዊ ምልከታ በከፊል ነቅሰን አቅርበናል። የመነሻ ጥያቄያችን የነበረው በተለይ ባለፉት ሁለት አመት በኩል ጊዜያት ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት እንደምን ይገልጹታል በማለት ነበረ። አመሰግናለሁ። እንዳልከው የኢትዮጵያን ፖለቲካ ከወጣትነቴ ጀምሮ በተማሪ እንቅስቃሴ፣ ከዛም ክርና መንግስትን ባገለገልኩባቸው ብዙ አመታት፣ በደርግ ዘመነ መንግስት ቢሆን እንደዚህ አይነት ሁኔታ ኢትዮጵያ ያየሁበት መነጽር አልነበረኝም። አገሪቱ የዛሬ ሁለት አመት ተኩል ሶስት አመት ስልጣን ላይ የነበረው የኢህአደግ መንግስት ሀያ ሰባት አመት እንደዚሁ ሀገርን ሲያስተዳድር ከቆየ በኋላ ብዙ ጥሩ ስራዎች ሰርቶ በዛው ልክ ደግሞ ክፍተቶች ስለነበሩ ምን ማሻሻል አለብን ብሎ ህዝቡም ከፊው ተነሳስቶ የልማቱን ያህል ዲሞክራሲውንም እንዲያርግ ሌላውም ሌላውም ራሳችሁን ሪፎርም አድርጋችሁ አስተዳድሩልን ካለ በኋላ ፓርቲው ባልተጠበቀ ሁኔታ ፈራርሶ አሁን ሀገራችን ያለችበት ሁኔታ በብዙ የፖለቲካ ሊቃውንትና ዓለም አቀፍ ታዛቢዎች በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ሁኔታ ተከስቷል። መንግስት መውደቅ መነሳት ያለ ነው። በተለይ በእንደኛ አይነቱ ሀገር ዲሞክራሲያዊ ስርዓት በደንብ ባልተገነባበት፣ ነገር ግን አሁን የሚያሰጋን ያለ ይቺ ሀገራችን እንደ ኢትዮጵያ ጣፈንተዋ ምን ይመስላል የሚለው አጠያያቂ ደረጃ ላይ ደርሶ ባጭሩ የችግሩ ስፋትና ጥልቀት የሰብአዊ ሁኔታ ሰዎች እንደ ሰዎች መኖር የማይችሉበት በጣም በጣም ወደ የዘቀጠ የበርስ በርስ መናቆር ይደርስ ይደርሰናል የአሁን ያለው አዲስ አበባ መንግስት ስልጣን ከተያዘ ጀምሮ አገሪቱ የምትታወቀው በዚህ በመጥፎ ሁኔታዎች ነው ያለችው፣ በሰዎች መፈናቀል፣ ግድያ፣ ሞት፣ አሁን ደግሞ ከነጭራሹ አንድ ክልል የተሟላ ጦርነት ተከፍቶበት ህዝብ እያለቀ ነው። አሁን እንዳነሱት በእርግጥ ሁከቶች አገሪቷ ውስጥ በመከሰታቸው በተለያዩ ስፍራዎች፣ በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር እንደዚሁም በትግራይ በቤንሻንጉል ጉምዝ፣ በቅርቡም እንደሰማ ነው የማይካድራ ጭፍጨፋ እንደዚሁ አለ። እስካሁን ተጠያቂዎች የተፈረጁበት አለ ከአንድ የፖለቲካ ድርጅት ጋር በማያያዝ ከዚ አልፎ ዋነኛው በትግራይ ክልል መንግስትና የፌዴራል መንግስት መካከል እስከ ወታደራዊ ግጭት ተደርሰዋል። እንደሚያውቁት ህወሓትም መቀሌን ለቁ ተጠናቅቆ ወጥቷል። በተለያዩ ቦታዎች ተበታትነው ነው የሚገኙት ያሉት ለሀገሪቷም አስጊ የሆነ ሁኔታ ነው ሲሉ ነገሮችን ገልጸዋል። እንደዚህ ሁሉ ካሉት ፈተናዎች ውስጥ እርስዎ አንድ ተሞክሮ እንዳለው ቅርብ ኢትዮጵያ ፖለቲካ ተመልካች፣ እንደዚሁም ደግሞ ተዋናይም ነበሩ። በእርግጥ በዲፕሎማሲ ዘርፍ አሁን ከተደረሰበት ችግር መውጫዎቹ መንገዶች ምንድን ናቸው? በምን መልክ ነው እንደገና ሰላም መረጋጋት መጥቶ ከዛ ወደ ልማትና እድገት ኢትዮጵያ መሻ መናገር የምትችለው ብለው ይላሉ። ጭራሽ ተስፋ ቆርጦ ይቺ ሀገር እንደ ሀገር መቀጠል አትችልም ብሎ እጅም አጣጥፎ መቀመጥ ለእኔ ለአንድ በዚሁ ጉዳይ ላይ እድሜ ሙሉ የጨረስኩ ሰውዬ ስላልተመቸኝ፣ ብዙዎቹ እድልም ተሟጧል ይሉ ይችላሉ። ምንድነው የሆነው ላለፉት ሁለት አመት ተኩል ከትግራይ በስተቀር በሌሎች አካባቢዎች ያልተፈጸመ በደል እናግፌል ኦሮሚያ ክልል፣ ደቡብ ክልል፣ ብዙ ችግሮች፣ ብዙ ስቃዎች ተከሰቱ። በመጨረሻ ትግራይ ላይ የተከሰተው የተከሰተው ጦርነት ምንድን ነው? የትግራይ ክልል ለሁለት አመት ተኩል እኔ ነዋሪ ነኝ፣ መቀሌ ነው የምኖረው። በተነጻጻሪ ሲታዩ ኢትዮጵያ ውስጥ እንደዚህ አይነት ክልል ለብቻው እንዴት በዚህ ሆነ ብለ እስኪገርም ድረስ ሰላም ነበረ። የክልሉ መንግስትም ቅድም ያልኩን የሀያ ሰባት አመቱን ሁኔታ በደንብ አስቀምጦ ህዝብን እንክሳለን ብሎ በኢህአደግ ስም የተቃለ ገቡበት ለክልሉ ደግሞ በዛ ልክ ሄዶ ወደ ስራ ገብቶ ድርጅቱ እና ህዝቡ ከዛ በኋላ የተመረጠው መንግስት ከህዝብ ጋር በቅርብ ሆኖ ከፍተኛ የሚባሉ የልማት ስራዎችን ሲሰራ ነበር። የመልካም አስተዳደሮች ሪፎርሞችን ሲሰራ ነበር። እኔ በዛ ደረጃ ነው ጦረታ ወጥቼ መቀሌ ስኖ በዚህ ሁኔታ ላይ እጅ ማስገባት አለበት ብዬ መንግስትን ሲያማክር ነበር የሚሰራው። አሁን የተከሰተ ምንድን ነው? ይሄ ክልል በኢትዮጵያ ህገ መንግስት መሰረት የራሱን ህግ ለማስከበር የራሱን ህገ መንግስት ለማስጠበቅ አገሪቱን በቆየው ፌዴራላዊ ስርዓት ማስቀጠል አለባት ብሎ ስለቆመ፣ ከሌሎች ክልሎች በሚለየው መልክ ደግሞ ጠንካራ አመራርና መንግስት ስላለው ምርጫም ስላካሄደ አቅም ስላለው በኢትዮጵያ ታሪክ ውስጥ በታሪክም እንኳን በእድማችን በታሪክም ሰምተን የማናውቅ የኢትዮጵያ መከላከያ ሰራዊት የሚባለው ኃይል እንዳለ የአማራ ክልል ሚሊሻ ፋኖ የሚባሉ የተለያዩ ስብስቦች እንዳሉ ከእያንዳንዱ ክልል ደግሞ የተውጣጣ ልዩ ኃይል የሚባለው ሶማሌ የምትባል ሀገር፣ የፈረሰች ሀገር ሳትቀር አምስት ሺህ ስድስት ሺህ ሰራዊት ሰጥታ ከዛ ይባስ ብሎ ደግሞ ጎረቤታችን ያለው አምባገነን መንግስት ኢሳያስ ዘጠና ከመቶ የሚሆነውን የሱ ሰራዊት በኢትዮጵያ ውስጥ ገብቶ ትግራይ እየጨፈጨፉ ናቸው እልቂቱ ነገ ጠዋት ይፋ ይሆናል የተባበሩት መንግስታት እንግባ ብለው እየጠየቁ ስለዚህ ነው ቅድም ያልኩ አሁንም ቢሆን እያንዳንዷ ቀን በሄደች ቁጥር እነዚህ ህዝቦች ለምንድን ነው ኢትዮጵያ እንደዚህ የምታደርገው ያለች እያለ ነው የትግራይ። ምን አደረግን? የደርግ ስርዓትን ለማስወገድ ከስልሳ ሺህ በላይ ህይወት ከፈልን፣ ከመቶ ሀምሳ ሺህ ጉዳተኞችን አተረፍን። የኤርትራ ጦርነትን ለማመከት የአንበሳ ድርሻ ከፍለን መከትን። አሁን የሁሉ ጣጣ በእኛ ላይ የሚወደው ያለ ለምንድን ነው ብሎ ጥያቄ እያነሳ ነው። ያቺ ያለችው ድል ምንድን ነች? ነገ ሳይሆን ዛሬ አዲስ አበባ ያለው መንግስት ጦርነት መፍትሄ አይሆንም ብሎ ጦርነቱን አቁሞ ኢትዮጵያ ውስጥ ያሉት ሁሉም የፖለቲካ ድርጅቶች፣ የህብረተሰቡ ተወካዮች፣ መንግስት ያልሆኑ ድርጅቶች ባለድርሻ አካላትን በሙሉ አሳትፎ በሀገር ደረጃ ላይ ተነጋግሮ ምን እናድርግ ካሁን በኋላ የሚለው ነው። ይህንን ከዛሬ ሁለት ዓመት ጀምሮ የተነሳ ጥያቄ ይህንን ጦርነት በቀጠለ ቁጥር ግን በተለይ ሌላ ሀገርን ጦር አዘምተ አለ የተባለ ወንጀል ሁሉ እየተፈጸመ እንደ ኢትዮጵያዊ ነው የምናይ ከተባለ ስጋቴ በጣም ከፍተኛ ነው። ስለዚህ መልካም እድሎች የሚባሉት ምንድን ናቸው? እንግዲህ አሁን ያለው እድል ያልኩ ምንድን ነው? አሁን ያለው መንግስት ይህንን ጦርነት በትግራይና በሌሎች አካባቢ ያለችውን የመጨፍጨፍን አቁሞ የሀገር መከላከያ ሰራዊት የሀገር እንዳንድ ድንበር ሊጠብቅ ነው እንጂ በራሱ ህዝብ ላይ ወንጀል ሊፈጽም ስላልሆነ ከሁሉም በፊት ደግሞ አሁን ዛሬ የኢትዮጵያ ቴሌቪዥን ሳይ እስከ ትናንትና ድረስ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ውስጥ የገባ አንድን የኤርትራ ሰራዊት የለም ሲሉ በእሳቸው የተሾመው የመቀሌ ማዘጋጃ ቤት ሹም ገብተዋል፣ እንዴት፣ እንውጡ፣ እንነጋገር፣ አሁን ምን ዋጋ አለው እንደምን መጡ ለምን ገቡብ ይባል ብሎ በአደባባይ የቴሌቪዥን ነው የተናገረው። እንደዚህ ብሎ ሀገር ማስቀጠል አይቻልም። የተባበሩት መንግስታት ድርጅት እስከ ቅርብ ጊዜ ድረስ የሦስተኛ ወገን ማስረጃ ስላላገኘም በኤርትራ ላይ እርምጃ አንወስድም ብለዋል። የአሜሪካ መንግስት በአደባባይ ማስረጃ አለን ገብተዋል ብሎ በራሳቸው ሳተላይቶች ሌሎች ሀገሮችን እየነገሩን ናቸው። ሌላ እርምጃ የማይወስዱበት የራሳቸው ምክንያት አለባቸው። እሱ ብቻ አይደለም፣ ኢሚሬትስ በሰጣቸው ድሮን የትግራይ ህፃውንት እያለቁ ናቸው እና ያቺ አለች እድልምል ምንድን ነው? አንድ ሁለት ቀን ሶስት ቀን ሳይቆጠር የአብይ አህመድ ዛሬውኑ ጦርነት እንኳ ቆመ፣ ምናልባት ይቻገር እንደ አገር ለመቀጠል እድል ይኖራል ብዬ ነው። የህወሀት ህልውናን እንዴት ነው የሚገልጹት? ህወሀት ከዚህ በኋላ በህይወት አለ ብሎ ማለት ይችላል ወይስ ህወሀት ከስሟል ማለት ይቻላል ወይስ ለጊዜው ከመድረክ የተገለለና ራሱን መልሶ እንደገና ለማቋቋም ጥረት በማድረግ ላይ ያለ ድርጅት ነው ብሎ ማለት ይቻላል? በምን መልኩ ነው የህወሀት ህልውናን የሚገልጹት? በእርስዎ አረዳድ ፍትል ይችላል። ህወሀት መንግስት ነው፣ የትግራይ ክልላዊ መንግስት ነው። ህወሀት አንድ ፓርቲ፣ ህወሀትን ጨምሮ ሌሎች አምስት ፓርቲዎች ተዳድረው ፓርላማው አሸንፎ ስልጣን የተረከበ የትግራይ መንግስት እንደ መንግስት እንዳለ ነው። እንደ ድርጅት ብቻ አይደለም። ድርጅትማ በያለህበት ሆነ የድርጅቱ አባል ሆነ ድርጅት እየቀጠለ ነው ሎት ይችላለ መንግስቱ እንዳለ ነው መንግስቱ ጦርነት እያስከተለ ነው። በጦርነት ላይ ነው ያለ ነው መንግስቱ እንዳለ ነው ሲሉ፣ ያው በጦርነት ላይ እንዳለ መንግስት ነው የሚገልጹት መንግስቱ። በጦርነት ላይ ያለ መንግስት የትግራይ ህዝብ የመረጠው መንግስት አንድም ቀን አንድም ቀን አሳልፎ ላለመስጠት ከህዝቡ ጋር ሆኖ እየታወቀ ነው ቅድም ነው እና የትግራይ መንግስት አሁንም እንዳለ ነው። አካባቢያችንም ተመልከተው ኢሳያስ ብቻ አደለም። አሁን ግብፅና ኢትዮጵያ ጦርነት ውስጥ ናቸው። እርስ በኢትዮጵያ ዊነቶ የሚያምኑ ሰው ነት እስካሁንም ድረስ ኢትዮጵያ ይሄ እንዳለ ሆኖ በሱዳን በኩል ከ እስከ አርባ ኪሎ ሜትር በመዝለቅ ወደ ውስጥ ገብተዋል። የቆየ የድንበር ውዝግብ አለ። ያው ይህን እንደሚረዱት ከዛ ባሻገር የህዳሴ ግድብን አስመልክቶ አሁንም ከግብጽና ከሱዳን ጋርም እንደዚሁ ድርድሮች እየተካሄዱ ነው። እንዳንድ አንጋፋ የቀድሞ ዲፕሎማት የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በምን መልክ ነው የድንበር ጉዳይ ግ በሰላማዊ መንገድ የሚፈታበት እንደዚሁም የህዳሴ ግድብን አስመልክቶ ኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ ምን አይነት የዲፕሎማሲ ስራዎች ቢሰሩ መልካም ነው ይላሉ? ሁልህ ካሳም እኔ ከይስሙላ እንደሚባለው ዲፕሎማቶች የሆነውን ነገር አስመስለው ወይም አሳምረው ያቀርባሉ የሚባለውን ነገር ተፈጥሮ ማለት ኢትዮጵያ ብሔራዊ ጥቅም የሚመነጨው ኢትዮጵያኖች እንደ ኢትዮጵያኖች መኖር ስንችል ብቻ። የራሷን ዜጋ እየወጋች ያለች ሀገር ነች ኢትዮጵያ። ስለምን ብሔራዊ ጥቅም ነው የምናውቀው? የኤርትራ መንግስት ትግራይን እየወጋ ነው። ጊዜ ሰላሳ አመት ወደኋላ መልሳችኋለሁ በኢትዮ ጦርነት ጊዜ ውስጥ እኔም አዋርዳችሁኛል ብሎ ቂሙን እየተወጣብን ነው ይሳያል። አቀደም እሱን አንስተናል። አሁን ወደ ዋነኛው ሹ ስለሚሄድ ነው። እንዴት ነው የትግራይ ሕዝብ በአሁኑ ሰዓት መውጫ መግቢያቶ ያጡ በረሃብ ሊያልቅ ነው? እስከ ሁለት ሚሊዮን ሕዝብ ሊሞት ነው ብሎ የተባበሩት መንግስታት እየተናገረ የትግራይን ሕዝብን የማይታደግ መንግስት ብሔራዊ ጥቅሙ ያስጠብቃል የምትለ በምን መልክ ማስጠበቅ አለበት? አሁን የእርሶ መፍትሄ ሐሳብን ትግራይን ሕዝብ መታደግ መከበር አለበት፣ የኤርትራ ጦር ማስወጣት፣ ኢትዮጵያያኖች ውስጣችን አንድ ስንሆን አንድም ሀገር መጥቶ አይነካ ነው። ለምን ይመስልሃል? አሁን በየኮርነሩ እንደየጠረጴዛ ኳስ የሚጫወትብን ያሉ ውስጣችን ተዳክሞ ስላዩ ነው። የህዳሴ ግድብ ሌላ ቦታ ደርሶ ነበረ። አሁን ግብጽ ከሱዳን ላይ ቁም ያለው ሱዳንን መነካት የለበትም እያለች ነው። በዲፕሎማሲ የሚመለስ ነገር አይደለም። አንደኛ ውስጥም እንደ ኢትዮጵያ እንደ ሀገር ለመቀጠል የኢትዮጵያውያኖችን ሁሉንና ማረጋገጥ አለብን። ቅድም እንዳነሱት አሁን ትራም የሆነ ለዚሁ ህይወታችንን ገብረናል ወይም ብለዋል። በእርግጥ የኢትዮጵያ ህዝብ በሙሉ ነው በዛ በጦርነት ውስጥ የተሳተፈው። በአሁኑ ወቅትስ ሱዳን ሲገባ ሱን በኩል በግብጽ በኩል የህዳሴ ግድብ ላይ ያንን አስመልክቶ እንደ ኢትዮጵያዊነቶ የሀገር ውስጥ ጉዳዮችን እንዳለ በመፍታቱ እንዳለ ሆኖ፣ ቅድም ያነሷቸው የመፍትሄ ሀሳቦች አማራጮች ሁሉ እንዳሉ ሆነው፣ በተለይ ግን ይሄንን አስመልክቶስ በሀገሬ ጉዳይ ላይ ይሄ ያገባኛል ብሎ በዚህ ላይ ምንም ቁርቋሬ የለውትም የሱዳን ወደ ኢትዮጵያ መግባት ትግራይን እስካልተወነካ ድረስ የእኛ ጉዳይ አይደለም የሚል አስተሳሰብ አሉት። እኔ ኢትዮጵያ በማንም ሌላ ሀገር እንድትወረር አልፈልግም፣ ግን የምከላከልበት ህዝብ ይዤ ብቻ ነው። የትግራይ ህዝብ ታፍኗል እያልኩ መውጫ መግቢያ የለውም። ለምንድን ነው ይህንን ህዝብ ህይወት ሳይኖረው ለኢትዮጵያዊነቱ ሳትቀበለው የውጭ ከብት ሀይል በምን ተአምርስ ነው የትግራይ ህዝብ አሁን የሚከላከለው? ታስሯል እያልኩ ጨለማ ውስጥ ነው ያለው። ለፎ ማንም ሰው ሱዳን መታኪ ብትወረድ ሌላ ብትወረድ ትቀበላለህ ወይ? ለምን እቀበላለሁ። እሱ ግን የኔ አጀንዳ አይደለም። አሁን እኔ አንድ ህዝብን ለማዳን ከራሱ ከራሱ መንግስት ሱዳን መንግስት ኢትዮጵያ ውስጥ ከገባ የኢትዮጵያ መከላከያ አይመልሰው? መሬት ከወረተ አይመልሰው እኔ እንደ ኢትዮጵያዊ ለኢትዮጵያ መቆም የምችለው እንደምንቴ ኢትዮጵያ ሰው መሆኔን ፍስሀ መሆኔን ከተቀበለች ቀጥሎ ደግሞ አንድ ህዝብ እንደ ህዝብ አንተም ኢትዮጵያዊን ብላ በስርዓት ከያዘችው፣ ቢፈልግም አቅሙም ሁኔታውም የለውም። የትግራይ ተወላጆች እኮ ከመከላከያ በሙሉ ወጥቷል። በምን ታምር ነው የትግራይ ሰው እንዲሳተፍ የሚፈለገው? ከደህንነት እኮ በሙሉ ወጡ። ኤርፖርት ላይ እንኳን ወደ ውጭ ለመውጣት አይችሉም። ያውም የአውስትራሊያና የአሜሪካ ዜግነት ያላቸው ኢትዮጵያኖች ሁሉ ሶስት ቀን ይታሰራሉ። ኤምባሲዎች ናቸው እያስፈቱ ያጧቸው ያለች ከአዲስ አበባ አስተዳደር ብቻ ሁለት ሺህ ሰራተኞች ቤታቸው እንዲቆይ ተደርጓል። እኔ አሁን የምናገረው ኢትዮጵያኖች እንደ ኢትዮጵያኖች የምንኖርበት ሀገር ይፈጠራል። ከዛ በኋላ የጋራ ጠላትን በጋራ እንመክታለን። የተባበሩት መንግስታት አንተም ተው፣ አንተም ተው ተብሎ የድንበር ጉዳይ ነው አንድ መልክ ይዛል ተጭ ብለው መነጋገር ድንበሩ የሚከለል ከሆነ ማስከለል ነው። ኢትዮጵያ በሱዳን ተወራ አይደለም አደጋ የሚያጋጥመው ይቀለበሳል። ያለ ሕግ ከመጣ ለምን መጡ የሚለው ግን መታየት አለበት። የተዳከመች ሀገር ስላዩ እስካሁን ድረስ ሊነኩን ያልፈልጉን ነገር ይህን ያህል። አሁን መሬታችን አስመልሰናል፣ አንመለስናል፣ አንወጣም እያሉ ነው። በዓለም አቀፍ ሕግ ያንተ ያልሆነ መሬትን ይዘህ መቀመጥ አትችልም። በህግ ወይም በጦርነት ትወጣል። የሱዳን ጉዳይ ነው ያሳስበኝ በጭራሽ የሱዳን የኢትዮጵያ መሬትን ተቆጣጥሮ እስከ መጨረሻ ድረስ ይበልቃል ብዬ አይደለም። የሚከፈለው አለ ዋጋ ያስከፍለኛል። ከዛ በላይ ኢትዮጵያ ትልቅ ችግር አለብህ። ይህንንም ጭምር መከላከል ሁሉ የሚያደግም የሀገሪቱን እንደ አንድ ንበር ሲጠብቁ የነበሩት ጀኔራሎች አዲስ አበባ ስሬት ናቸው ያሉት በትግራዋይነታቸው እነሱ የሚሉት ምንድን ነው? ለራሳቸው ደህንነት ተብሎ የትግራይ አንድ መልክ እስኪ ድረስ ወታደር ውስጥ እንዲገባ እንፈልጋች ተብ። አሁን ደግሞ ሌላ ሌላ ነገርም ይሰማሉ። የትግራይ ህዝብ የኢትዮጵያን መብት እና ዳር ድንበር ሲያስከብር ከፈለክ እንደ ኢትዮጵያዊ፣ እነዚህ ኢትዮጵያውያን ተጋሩ መፈታትና ትሻቸውን መወጣት አለባቸው። ወደዚህ መግባት ስላልፈለግኩ ነው፣ በጥቅሉ ስለነገርከኝ የተለመደው ልነግረው ይችላሉ። አዎ፣ ሱዳንማ ከመጣች ሁላችንም ሆብለን ምንሳለን። አምባሳደር ፍሰሃ አስቂዶም ለቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።